የሼክ መሐመድ አላሙዲ ንብረት የሆነው ሚድሮክ ኩባንያ በላጋዳንቢ ለወርቅ ወርቅ ማምረቻ የተሰጠው ፈቃድ መታደሱ ቁጣ ጭሯል፣ ተቃውሞም ቀስቅሷል። የማኅበራዊ መገናኛ ዘዴዎች ተጠቃሚዎች የሚድሮክ የወርቅ ማውጣት ተግባር እንዲቀጥል መፈቀዱን የሚገልጽ ደብዳቤን በማያያዝ አስተያየቶችን ሰጥቷል። የወልዋሎ አዲግራት ዩኒቨርሲቲ የእግር ኳስ ቡድን ተጫዋቾችና የቡድን መሪው ከመከላከያ ጋር የነበረውን ጨዋታ የመሩት ዳኛን አባረው መሬት ላይ በመጣል ድብደባ ሲፈጽሙ የሚያሳይ የቪዲዮ ም ስል መታየቱ የሳምንቱ አብይ መነጋገሪያ ሆኗል። አስተያየት ሰጪዎች እብሪትና ማናለብኝነት ተንሰራፍቷል እንዲሁም ቦል ዋሉ ሲሆን ጉዳዩ ተጋነነ እንጂ ቀድሞም የነበረ ነው በሚል ለሁለት ተከፍለው ተከራክሯል። የኢትዮጵያ እግር ኳስ መልኩን እየቀየረ በመምጣቱ አፋጣኝ መፍትሄ ያሻዋል የሚሉም በርካቶች ናቸው። አስተያየቶቹን አሰባስበናል። አብራችሁን ቆዩ። በኢትዮጵያ እግር ኳስ ስፖርታዊ ጨዋነቱን እየለቀቀ ሥርዓት አልበኝነትን ማንጸባረቅ ከጀመረ ሰነባብቷል። በአጥፊዎች ላይ ይህ ነው የተባለ ብርቱ ቅጣት ሲፈጸም ስለማይስተዋልም በኳስ ሜዳ ሥርዓት አልበኝነቱ እየተባባሰ መምጣቱን በርካታ የማህበራዊ መገናኛ ዘዴ ተጠቃሚዎች እንገልጧል። ታዋቂው የስፖርት ጋዜጠኛ ፍሳሐ ተገኝ ትዊተር ገጹ ላይ የወልዋሎ ተጫዋቾች ዳኛውን ሲደበድቡ የሚያሳየውን ቪዲዮ በማያያዝ በእንግሊዝኛ ባሰፈረው ጽሑፉ ድርጊቱን እጅግ አናዳጅ ቅጽበት ሲል ገልጾታል። ዳኛው ተግባራቸውን በፈጸሙ በወልዋሉ አዲግራት ዩኒቨርሲቲ እግር ኳስ ቡድን መሪ ተጠቁ ሲልም አክሏል። ድብደባ ፈጻሚዎቹንም እድሜ ልካቸውን ከእግር ኳስና እግር ኳስ ነክ ጉዳዮች አግዷቸው ሌላም ቅጣት ጨምራችሁ ቅጧቸው ብሏል። ሌላኛው የአልጀዚራ እንግሊዝኛ ቋንቋ ጋዜጠኛ ሐምዛ ሙሐመድ እዛው ትዊተር ላይ ባሰፍረው አስተያየቱም የቢቢሲ እንግሊዝኛ ቋንቋ ገጽ የቪዲዮ ምስልን አያይዟል። በኢትዮጵያ ፕሪምየር ሊግ ተጫዋች ተጫዋቾች አወዛጋቢ ውሳኔ ያስተላለፉ ዳኛ ላይ ጥቃት ሰነዘሩ ከሚለው የሐምዛ ጽሑፍ ጋር የተያያዘው ቪዲዮ ተጫዋቾቹ ዳኛውን ሲደበድቡ ይታይበታል። ሐምዛ የኢትዮጵያ እግር ኳስ ፌዴሬሽን የሊጉ ጨዋታዎችን በአጠቃላይ ለሌላ ጊዜ ማስተላለፉንም አብሮ ጠቅሷል። በኢትዮጵያ ፕሪምየር ሊግ 22ተኛ ሳምንት መከላከያ ከወልዋሉ አዲግራት ዩኒቨርሲቲ ጋር ያደረጉት ጨዋታ በስፖርታዊ ጨዋነት ጉድለት ሳቢያ ተቋረጠ በሚል ርዕስ የኢትዮጵያ ቴሌቪዥን ፌስቡክ ገጽ ላይ ከተያያዘው ቪዲዮ ስር ቶፊቅ ረዲ ቀጣዩን አስተያየት አስፍሯል። እኔ በበኩሌ መቀሌ፣ ወልዋሎ፣ አጼዎች፣ ወልዲያ፣ ደሴ፣ ጅማ አባ ጅፋር፣ ወላይታ ድቻ የሚባሉ የእግር ኳስ ቡድኖች በሙሉ በአሁኑ ሰዓት ለሀገራችን የሚያስፈልጉ ስያሜዎች አይመስለኝም። እንደ በፊቱ መብራት ኃይል፣ ቡና፣ ጊዮርጊስ በተለያዩ ካምፓኒዎች የሚሰየሙ የእግር ኳስ ቡድኖች የተሻሉ ስያሜዎች ናቸው ብዬ አስባለሁ። የእግር ኳስ ቡድኖች እኮ ህዝቡ ካለመረዳት ብሔር ተኮር እየሆኑ ነው። የግሌ ምልከታ ነው ብሏል። ሰው ሁሉ ይንበረከክልሻል በሚል የፌስቡክ ስም የቀረበው ሌላኛው መልዕክት ደግሞ እንዲነበባል የኢትዮጵያ እግር ኳስ ፌዴሬሽን ከብሔር ፖለቲካ ተጽዕኖ ካልጸዳ ፌዴ ፌዴሬሽኑ ከስህተቱ ይታረማል ብለን ጊዜ እንስጥ ብለን እንጂ ፊፋ ስፖርቱን በሚጎዳ መድሎ ላይ ቀልድ አያውቅም። ሶከር ኢትዮጵያ ዳትኔት በትዊተር ገጹ የኢትዮጵያ እግር ኳስ ፌዴሬሽን እና የፕሪሚየር ሊግ ክለቦች የምክክር መድረክ በሚል ርዕስ በምክክሩ የተሰጡ ዋና ዋና ሀሳቦችን በተከታታይ በጽሁፍ አስፍሯል። ከጽሁፍ መልእክቶቹ መካከል የዳኞች ማህበር እስከ ግንቦት 20 ያቋረጠበት ምክንያት አልገባኝም። ቀኑን የመረጠው ከማን ነፃ ለመውጣት አስቦ ነው? እንዲሁም ጨዋታው እግር ኳስ መሆኑ እየተረሳ ነውና ውድድሩ ዘንድሮ በሰላም እንዲጠናቀቅ መጣር አለብን፣ የሚሉ ከተወያዮች የተሰጡ አስተያየቶችን አያይዟል። የአማራና የትግራይ ክለቦች እርስ በርስ በየሜዳቸው እንዳይጫወቱ የተወሰነበት ምክንያት ግልጽ አይደለም። በችግሮች ላይ እርምጃ እንደመውሰድ ክልል ከክልል ሕዝብ ከሕዝብ እንዳይገናኝ መደረጉ አግባብ አይደለም። ከፋሲል ከተማ የሚል የሶከር ኢትዮጵያ ትዊተር መልእክትም በምክክሩ ከተሰጡ ዋና ዋና ሀሳቦች ስር ይገኛል ብሩክ ኢት በሚል የትዊተር ገጽ የሰፈረው ጽሁፍ ወልዲያና ወልዋሎ ነጥብ ሊቀነስባቸው ይገባ ነበር። ነገር ግን ማንም ዘረኛ ፌስቡክ ላይ ስለጮኸና ደብዳቤ ስለላከ የቀልድ ቅጣት ይቀጣል፣ ሁሌም እንዲህ የሆነ ይሽከረከራል ሲል ይነበባል። ጋዜጠኛ ዳዊት ከበደ በትዊተር ጽሁፉ ዳኛ በተጫዋች ሲመታ፣ አዎ ስህተት ነው አዲስ ክስተት ግን አይደለም። የወልዋሎ ጥፋት ትንሿ ነገር ከምትጋነንበት ማህበረሰብ መውጣቱ ብቻ ነው። በጨዋታ ማል ወደ ተመልካችን ሄደው ቡጥ የሚሰነዝሩን እነ ሪካንቶናን እያደነክ ወልዋሎ ላይ አትዝመት ብሏል። ወልዋሎ አዲግራት ዩኒቨርሲቲ ተደብዳቢውን የቡድን መሪ አቶ ማሩ ገብረጻድቅን ማሰናበቱን አሳውቋል። መሆን ያለበት ውሳኔ ነው። በቀጣይ ደግሞ ዳኛውንና የመከላከያ ተጫዋቾች ላይ ድብደባ በፈጸሙት ተጫዋቾቹ ላይም ክለቡ ጃ እንደሚወስድ እንጠብቃለን ያለችው ጋዜጠኛ ቆንጅት ናት። በትዊተር ገጿ ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ጉዳዮችን እያጣቀሱ የዳኛ ድብደባ ድርጊቱን በተለያየ መልኩ የገለጡ በርካቶች ናቸው። የማህበራዊ መገናኛ ዘዴዎች ላይ የሰፈረው አስተያየትና ክርክሩ መስመሩን ስቶ ወዳልተፈለጉ አቅጣጫዎች ሲኖግድ ተስተውሏል። በዛ መሃል ግን ጉዳዩን በቀልድ መልክ ጎነጥ ያደረጉም አልጠፉም። መጨረሻቸው በጠብና በግርግር የሚቋጩ አንዳንድ የሰፈር ጨዋታዎችን በማስታወስ ይመስላል። ፋንታውን ተሾመ ትዊተር ላይ በአጭሩ ቀጣዩን ብሏል። ወልዋሎ ከመከላከያ ገንዘባ ሲሰው ነው እንዴ የተጫወቱት? በቀልድ መልክ በተሰነዘረው ሌላኛው የትዊተር መልእክት ወደ ቀጣዩ ርዕሰ ጉዳያችን እንሻገር እንዲነበባል። መልእክቱም እግር ኳስ ከጥሎ ማለፍ ወደ ገሎ ማለፍ ተሸጋግሯል። የሼክ ሞሐመድ አልአሙዲ ንብረት የሆነው ሚድሮክ ኩባንያ ወርቅ ማምረቻ ፍቃድ መታደስ ከማዕድን ማውጫው አቅራቢያ በምትገኘው ሻኪሶ ውጥረት አንግሶ ቆይቷል። ሚድሮክ የወርቅ ማምረቻ ፍቃዱ መታደሱን የሚገልጽ ደብዳቤ በማህበራዊ መገናኛ ዘዴዎች በስፋት ተዘዋውሯል። ደብዳቤው በቀድሞ የኢትዮጵያ የማዕድን የነዳጅና የተፈጥሮ ጋዝ ሚኒስቴር ሚኒስትር አቶ ሞቱማ መቃሳ ተፈርሞ የወጣ እንደሆነ የማህበራዊ መገናኛ ተጠቃሚዎች ጠቅሷል። ናይጮ ዋቆ ትዊተር ገጹ ላይ በእንግሊዝኛ ባስነበበው ጽሑፉ የሚድሮክ የሻኪሶ የወርቅ ማዕድን ማውጫ ክስተት የሚያስተምረን ኦህዴድ ኅብረት እንደሌለው ነው ብሏል። ሞቱማ መቃሳ እድሳቱን የፈቀዱት ግለሰብ የኦህዴድ አባል ናቸው። ስለምን ፈረሙ? ስለምንድንስ ነው እኚህን ሰው ማንም ምንም ያልጠየቃቸው ሲል ጽሑፉን በጥያቄ ቋሽቷል። ጄ ቦንሳ የተባለ የትዊተር ተጠቃሚ በበኩሉ የሚድሮክ በለጋዳምቢ የማምረት ሥራ ፈቃድ እድሳት የኦሮሞ ሕዝብ በኦህዴድ ላይ ያለውን እምነት አናክቷል። ምናልባትም ሊጠገን በማይቻል መልኩ ብሏል። ነገሮች ከቁጥጥር ውጭ ከመሆናቸው በፊት የፌዴራሉና የኦሮሚያ መንግስት ሰው በሚድሮክ የለጋዳምቢ ወርቅ ማውጫ የገባውን ስጋት በተመለከተ መልስ ሊሰጥ ይገባል። የድሪባ መገርሳ አስ the ሄድራ ሁሴን በፌስቡክ በሰጠው አጭር አስተያየት ባለቤቱም ታስሯል ሰምቶ ይሆን ይህን ነገር ሲል ጠይቋል። መነጠቅ አለበት ካሊድ ካሊድ ለሚድሮክ ታደሰ የተባለውን የወርቅ ማምረት ፈቃድ በተመለከተ የሰጠው የፌስቡክ አስተያየት ነው። እታፈሩ አዲ በሰጠችው የፌስቡክ አስተያየት የዛሬውን ጥንቅር እናሳርግ። በፍጹም መታደስ የለበትም ባርነት እዚህ ጋር ያብቃልን። በደርግ ጊዜ ጓድ መንግስቱ የዚህ ትውልድ ንብረት ነው ብሎ ነበር ያለችው እታፈሩ። እናንተም ጠብቁ እኔም አስከብርላችኋለሁ ይሄ ጊዜውን ይጠብቃል፣ የትውልድ አደራ ነው እያሉ እንድንጎበኝ ይደረግ ነበር። ተራራ ሙሉ ወርቅ ለግለሰብ ሰጥቶ ማስበዝበዝ፣ ይሄ የታሪክ ተወቃሽ መንግሥት እንደሆነ መታወቅ አለበት። ባርነት ይብቃን። አድማጮች የማህበራዊ መገናኛ ዘዴዎች ቅኝት ጥንቅራችን ብዙ ይደመደማል። ማንተ ጋፍቶ ስለሽነኝ አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።